የመንግሥታቱ መሪዎች ከመሰብሰባቸው በፊት ደሴቲቱ ላይ ወደሚገኘው የአልቴሮ ስፒኔሊ መቃብር ላይ ጉንጉን አበባዎች አስቀምጠዋል። አልቴሮ ስፒኔሊ በሁለተኛ የዓለም ጦርነት ጊዜ የአውሮፓ ኅብረት ማኒፌስቶ ጽፈው ለንባብ ያበቁ፣ የአውሮፓ ኅብረት ሂደት እንዲጀመር ፈር የቀደዱ የፖለቲካ ሰው የነበሩ ናቸው። ይሁንና የመንግሥታቱ መሪዎች ሽብርተኝነት፣ የስደተኞች ጉዳይ፣ የኤውሮጳ ውስጣዊ ደህንነት፣ የኤውሮጳ ኅብረት ወቅታዊ ኢኮኖሚ ሁኔታ፣ የኤውሮጳ ኅብረትና የቱርክ መንግሥት ግንኙነት፣ የታላቋ ብሪታንያ ከኅብረቱ መውጣት፣ የሩሲያና ዩክሬን ግጭት ትኩረት ሰጥተው ተወያይተዋል። በጣሊያን በምሕፃረ ቃል አይ ኤ አይ ሀገራት አቀፍ የፖለቲካ ጉዳይ ተቋም አባልና የአውሮጳ ፖለቲካ ጠቢ ፕሮፌሰር ኤሌኖራ ፖሊ በጠቅላይ ሚኒስትር ማቴዎ ሬንሲ፣ ቻንስለር ኤንግላ ሜርክልና ፕሬዝደንት ፍራንሷ ኦላንድ ቬንቴቶን ደሴት ላይ ያካሄዱት አጭር የሶስትዮሽ ስብሰባ ይዘታና ውጤት እንዴት እንደተመለከቱት ጠይቄያቸው ነበርና ሲመልሱ መሪዎቹ የኤውሮጳ ኅብረት ውስጣዊ ደህንነት፣ ወደ ኤውሮጳ ስለሚፈልሱ ስደተኞች፣ የኤውሮጳ ድንበሮች ጥበቃ አንስተው በዚህ ረገድ ሁነኛ ትብብር እንደሚያስፈልግ ተነጋግረው መግባባታቸው ከፀሐይ በታች አዲስ ነገር የለም እንደሚባለው አዲስ ነገር ተሰምቷል ለማለት ያስቸግራል ብለው ሆኖም በእርግጥ የአውሮጳ ህብረት ኢኮኖሚ ለማሳደግ በሚቻልበት ሁኔታ ላይ ቅድሚያ ሰጥተው ተወያይተዋል። የህብረቱ ኢኮኖሚ ለማበልጸግ ኢንቨስትመንት መዋዕለንዋይ ማፍሰስ እንደሚያስፈልግም ጠቅሰውታል ብለው የአውሮፓ ህብረት ብሪታንያ ከህብረቱ ስለወጣች አልወደቀችም፣ ገና ባለ ራዕይ መሆኗና የመጻኢ ጊዜ ታሪክ ታስመዘግባለች ሲሉ የጋራ ጋዜጣው መግለጫ ሰጥተዋል ብለዋል ፕሮፌሰር ኤሌኖራ ፓውሊ። ይሁንና የሦስት ሀገራት መሪዎች ባለፈው ሰነወር 27 ቀን እንደ ጎርጎሪዮስ አቆጣጠር በጀርመን በርሊን ከተማ ላይ ተገናኝተው የአውሮጳ ህብረት ትኩረት ሰጥተው ከተወያዩ በኋላ የሚጠፋ ጊዜ የለንም፣ የአውሮጳ ህብረት እድገት ወደፊት መንጠቅ የሚል ሰነድ አውጥተው ለንባብ ማብቃታቸው የሚታወስ ነው። የሦስቱ ሀገራት መሪዎች የታላቋ ብሪታንያ ከኅብረቱ መውጣት የህብረቱ ሽንፈት መሆኑ አምነውና ተቀብለው ኤውሮጳ ኅብረት ህብረት ውስጣዊ ደህንነት፣ የኢኮኖሚ እድገት፣ የህብረቱ ወጣቶች መጻኢ ዕድል፣ የስደተኞች ፍሰትና በመቆጣጠሩ አኳያ በጋሪዮሽ ለመስራት ተግባብተዋል። ይሁንና ፊታችን መስከረም ወር 16 ቀን እንደ ጎርጎሪዎስ አቆጣጠር በስሎቬንያ ብራቲስላቫ ላይ ከብሪታንያ መውጣት በኋላ የ27ቱ የህብረት መሪዎች ይሰበስባሉ ተብሎ ይጠበቃል። ይሁንና የጀርመን መንግስት ቻንስለር ኤንግላ ሜርክል ከብራቲስላቫ ስብሰባ በፊት በያዝ ነው። ንሓሰ ወር እስከ ሃያ ሰባት ቀን እንደ ኤውሮፓ አቆጣጠር ከአስራ ሶስት የኤውሮጳ ህብረት መሪዎች ጋር እንደሚገናኙ የብራቲስላቫ ስብሰባ ትኩረት ሰጥቶም እንደሚወያዩ ተመልክተዋል። ቻንስለር ኤንግላ ሜርክል ነገ ወደ ኤስቶን ታሊን፣ ከነገ ወዲያ ወደ ፕራግ ቼክ ሪፓብሊክ በረው ከሃገራቱ ጠቅላይ ሚኒስትሮች ጋር ተገናኝተው እንደሚወያዩ ተገልጠዋል። ተክልስጊ ገብረ ኢየሱስ ለዶይቸ ቨለ ራዲዮ ሮም